ሳይንስና ህብረተሰብ ጤና ይስጥልኝ የተከበራችሁ አድማጮች እንደምንሰንብታችኋል። ኬ አምስት ሰባት ዜሮ ኤ ሲል ስያሜ የሰጣትን አውሮፕላኑን ኢትዮጵያ ውስጥ ገጣጥሞ የሠራው ከመርካቶ የተለያዩ አካባቢ ባሰባሰባቸው ቁሶች እንደሆነ ይናገራል። በሙያው የጤና መኮንን ነው። ዩኒቨርሲቲ ውስጥ ተምሮ በዲግሪ የተመረቀውም በጤና መኮንንነት ዘርፍ ነው። በሁለተኛ ሙከራዬ ኬ 570 ኤ አውሮፕላኔን አብርሬ ባሳረፍኩበት ቅጽበት እጮኛዬን አገባለሁ ሲልም እቅዱን አጫውቶናል። ሰኒዮር ላይ ያከናወነውን የመጀመሪያ ይፋዊ የበረራ ሙከራ ውጤት ተከትሎ ምን ለማድረግ አስቧል? የዛሬ የሳይንስና ህብረተሰብ ዝግጅት እንግዳችን አስመላሽ ዘፈሩ ይባላል። አብራችሁን ቆዩ። አውሮፕላን ሰርቶ ማብረር እጅግ ውስብስብ የስነ ቴክኒክ እውቀትን ይጠይቃል። ኢትዮጵያዊው አስመላሽ ዘፈሩ የመጀመሪያ ይፋዊ የበረራ ሙከራውን ያደረገው ከወራት በፊት ነበር። ሙከራው ምን ይመስል ነበር? እስካሁን አንዴን ሙከራ ያረኩት ያለፈው ሰኔ አራት ወይም ጁን ኢለቨን በፈረንጆቹ አንዴ ሙከራ አድርጌያለሁ። አሁን ሁለተኛ ሙከራ ነው የማደርገው። ሁለተኛ ሙከራዬ ግን እንደ መጀመሪያው ክሰት ይፈጠራል የሚል እምነት የለ የሚለም ብዙ ነገሮችን ቀርፊያቸዋለሁ። መጀመሪያ ላይ የነበረው ችግር ለእኔ ትምህርት ሆኖኛል። ሰኔ አራት ላይ ያረኩት የመጀመሪያ ሙከራዬ እና አሁን ደግሞ በረራ ብቻ አይደለም ሰርግ ማካሄዳለሁ አስቤያለሁ። ወደ ፍቅረኛ ነው የምበረው እዛው ሜዳ ላይ ሆኖ ጋቢ አየር ማረፊያ ላይ ልክ አውሮፕላኑ አስነፍቼ እንዳሳረፍኩኝ አገባለሁኝ ማለት ነው። እንዲሳካልህ ምኞታችን ነው። የመጀመሪያ ሙከራህ ላይ ምንድን ነበረ የተከሰተው? ስለ እሱ ንገረን። ምንስ ልታሻሽል አስበሃል? የመጀመሪያ ሙከራ ላይ እንዴት ነበር መሰለህ፣ እሱ ራሱ ትልቅ ነገር ነው ለእኔ ያንን ማየት ራሱ። የመጀመሪያ ሙከራ ማድረጌ ለእኔ ትልቅ ነገር ነው። ለምን አውሮፕላን ሰራሁኝ። ከዛ በኋላ አየር መቅዘፊያ ተሰበረብኝ። ሁለት ጊዜ ነው የተሰበረብኝ። ያ ማለት በአየር መቅዘፊያና በኢንጂን ወይም በሞተሩ መካከል ስፔስ አልነበረም። ያ ስፔስ ክፍተት ስላልነበረ ትሽከረከር ከኋላ የነበረው የጭስ ማውጫው ነካውና ተሰበረ። ሁለቴ ነው የተሰበረብኝ። ያ ለእኔ ትልቅ ትምህርት ነው የሆነኝ። እንዴት አድርጌ ማሻሻል እንዳለብኝ ገባኝ። ተመልሼ ደግሞ ወደ ኢንተርኔት ነው የተመለስኩት፣ ወደ ዩቲብ ማየት ነው የተመለስኩት እና ከዛ በኋላ ግን ምንድን ያደረግኩት ኢንጂኑን ሞተሩን ቀየርኩት። መጀመሪያ የጠቀምኩት አርባ የፈረስኩልበት ያለው የቮልክስዋገን ኢንጂን ነው፣ የዘቢትልስ የሚባሉት ማለት ነው። የዛሬ አርባ ሀምሳ ዓመት በፊት የተመረተ በጣም ዩዝድ የሆነ ሞተር ነው። አሁን ግን ያንን አፕግሬድ አደረግኩት። ወደ ሰባ ስምንት ፈረስ ጉልበት ያለው የቮልክስዋገን ትራንስፖርተር ቮልክስዋገን ትራን- ባስ የሚባለው ሚኒ ባስ የዛን ሞተር ተጠቅሜ ኦልሞስት ፐርፎርማንሱ ወይም አቅሟ በእጥፍ ሆኗል። ሰባ ስምንት ማለት ከአርባ ሲነፃፀር ሰባ ስምንት የፈረስኩበት ያለው ማለት በእጥፍ አድርጌ ያለው አየር መግዘፋሆን ሰርች ስፔሱ ይሄ ክፍተቱን ሰጥቼው አሁን ጥሩ ደረጃ ላይ ነው ያለው። አይሮፕላኑ እንዳይነሳ ያደረገብህ ወይንም ደግሞ ዋነኛ ችግር ብላ ያሰብከው ሞተሩ ላይ ነው። ሞተሩ ላይ ነው መሻሻል ያለበት አይደለም። ሞተሩ አቅሙን ስጨምረው የተሻለ ፍጥነት ይኖረዋል። እንደ ወጣት ትሮጥ አለ። እንደ ሽማግሌ ሳይሆን እንደ ወጣት እንድትሮጥ ያደርግሃል። የሞተር አቅሙ ከፍ ባደረኩ ቁጥር ፍጥነት ያለው ይኖረዋል። ችግር የነበረው ባለፈው ሰኔ አራት ላይ የመጀመሪያ ሙከራ ላይ ችግር የነበረው አሁን አይሮፕላ ፊክስድ ዊንግ አላት ከላይ ክንፍ አላት። ከፊት ለፊት ደግሞ የሚሽከረከረውም ክንፍ ነው። ተሽከርካሪ ክንፍ ሮቴቲንግ ዊንግ ይባላል። ከላይ ያለው ደግሞ ትልቁ ክንፍ ደግሞ ፊክስድ ዊንግ ነው። አይሮፕላኑ እንዲያበራት የሚያደርገው ክንፉ ነው። ከፊት ለፊት ያለው ክንፍ ጠቀሜታው ወደፊት ይጎትትልሃል። መጎተት ነው ዋናው ስራው፣ ወደፊት መጎተት። ወደ ሰማይ እንድትንሳፈፍ የሚያደረጋ ደግሞ የክንፉ ስፋት ነው። የክንፉ ሳይንስ ነው። ትልቁ ሳይንስ ያለው ክንፍ ውስጥ ነው። ለምሳሌ አንድ አሞራ ክንፉን ብትቆርጥበት ምንድን የሚሆነው መሬት ላይ መሄድ ይችላል፣ ግን አይበርም። ስለዚህ ሚራክል ያለው የት ውስጥ ነው? ክንፍ ውስጥ ነው። አይሮፕላን ከሆነ የሰራኸው በትክክል ክንፉን በጥንቃቄ መስራት ያስፈልጋል። አሁን መነሳት ላይ ትልቅ ሳይንስ አደለ፣ እሱ ማወቅ ከባድ አደለ። ግን እንዴት አሳርፏዋል የሚለው ትልቁ ሳይንስ ያለው ዛሬ ላንዲንግ ነው፣ ቴክ ኦፍ አደለ። እንግዲህ ለመነሳት የሚያስችል የክንፉን ብቃት ደረጃ አሻሽያ ያለው ነው እያልከን ያለው ሁለመናውን አሻሽያ አለሁ። በፊት ከነበራት ይሄ ክብደት ቀንሻለሁ። በፊት የጠቀምኳቸው ሰከንድ አንድ ማቴሪያሎች በፈረስ ታንድ አድርጊያቸዋለ። ስለዚህ የመጀመሪያ ሙከራ ላይ ያው ከስተት ተምረሃል ማለት። ዋናው ነገር እንዳልከው ማብረር ቀላል ነው ብልሃል፣ ወደላይ ማንሳት። መጀመሪያ ላይ ግን ምንድን ነው የሆነው ሞተሩ ተሰበረ እና ሙከራው አልተሳካም ማለት ነው አይደል? አልተሳካም ሳይሆን አይሮፕላን እኮ ሰርቼዋለሁ። የአየር መግዘፊያ ብቻ እኮ ነው የተሰበረችው። ልክ አሁን መኪና ሰርተ አንዱ ጎማ እስከነች ጨርክ ቢቀነጠስ መኪናውን አልሰራውም ላይ ሰርተዋል እኮ። ቀነጠው ጎማና ጨርቀ ነው ያን መልሰ መግዘው ደግሞ ከባድ አይደለም። መኪናት ቢግዲ የሚሽከረከረው ይሄ ከፊት ያለው ክንፍ ነው የሚባለው ሮቶቲኝ ዊንግ ተሽከርካሪ ክንፍ ነው። ማይሽከረከረው ክንፍ ደግሞ ሰፊው ያለ ሁለቱም ይመጋገባሉ፣ ከዛ ይነሳል። አሁን ደግሞ በአፍሪካ ያለው አሁን ያሉት ነገር ነባራዊ ነገር ምንድነው? በተለያዩ ቦታ ወጣቶች አይሮፕላን ይሰራሉ ፍላጎት ያላቸው። ሳውት ሱዳን የሚሰራ አለ። ናይጄሪያ የሚሰራ አለ። ኡጋንዳም አለ። ኢትዮጵያ የተለያዩ ቦታ ይሰራል። አሁን በዓለም አቀፍ ሚዲያዎችም ይወጡ ያሉ አይሮፕላን ተሰራ እንጂ በረረ የሚል ኒውስ የለም በአፍሪካ። እኔ ደግሞ ያንን መስበር እፈልጋለሁ። አይሮፕላን በመስራት ብላት አይሮፕላን በማብረር የመጀመሪያ ሰው መሆን በዓለም የአውሮፕላን በረራ ታሪክ የመጀመሪያውን ፈር የቀደዱት አሜሪካውያኑ ወንድማማቾች ዊልቡርና ኦርቪለ ራይት ናቸው። ወንድማማቾቹ የመጀመሪያ ሙከራቸውን ካከናወኑ 112 ዓመታት አልፏል። እንደ ጎርጎሪዮስ አቆጣጠር ታህሳስ 17 ቀን 1903 ዓ ም ኦርቪለ ሰሜን ካሮሊና ውስጥ ከመሬት 6 ሜትር ከፍ በማለት ለ12 ሰከንዶች መብረሩ በታሪክ ድርሳን አሰፍሮ ይገኛል። በዛው ዕለት ወንድሙ ዊልቡር 59 ሰከንዶች የፈጁ ሦስት ተከታታይ የበረራ ሙከራዎችን አድርጎ ነበር። አሜሪካውያኑ ወንድማማቾች የነበራቸው ሳይንሳዊ ዕውቀት ጥቂት እንደነበር በታሪክ ይጠቀሳል። ኢትዮጵያዊው አስመላሽ ዘፈሩም የበረራ ዕውቀቴን የገበየሁት ከኢንተርኔት ነው ይላል። የመጀመሪያ የበረራ ሙከራው የአየር መቅዘፊያዋ ተገንጥሎ ሳይሳካ ቢቀርም ወደፊት ግን የገጣጠማትን አውሮፕላን አብርሮ ለማሳረፍ እርግጠኛ እንደሆነ ይናገራል። በእርግጥ ታዲያ እንደ ለማጅ አውሮፕላን አስነስቶ ለማሳረፍ መሞከር አደገኛ ነው ይላል። አደጋም አለው። አደጋው ኖሮ ግን ያንን ማረግ ከቻልክ እኮ ነው ሪኮግኒሽን የምንታገኘው። ለአንድ ማድረግ ስትችል ነው ስኬትን ስታጣጥም ማለት ነው። ያንን ለማድረግ ምንድን ነው በጣም ከፍታ ለመውጣት ነው። በትንሹ ከሆነ አይከብድህም። ገና እየተነሳሽ ያለ አውሮፕላኗ አስር ሜትር አለ፣ እየተነሳሽ ያለ መቆጣጠር ትችላለህ። በጣም ወደ ላይ ከወጣህ ግን ኤሮ ዳይናሚክስ ይቀያየርብሃል እና ፍርሃትም ይኖራል። ስለዚህ ለአንድ የማድረጉ ነገር ትንሽ ይከብድሃል፣ ለለማጅ ማለት ነው፣ ለመጀመሪያ ሰው ለሆነ ሰው። ይህንን ሁሉ ነገር ግን ከየት ነው የተማርከው አንተ አውሮፕላን መስራት ማብረር? ጤና መኮንን እዚ ከአለማ ዩኒቨርሲቲ በዲግሪ ተመርቄያለሁ። ጤና መኮንን የዛሬ አስር አመት ማለት ነው። ከዛ በኋላ ደግሞ ሀዋሳ ዩኒቨርሲቲ ቀን ቀን እያስተማርኩኝ፣ ሜዲኮ ባዮሜዲካል ኮሌጅ ነርሶችን እያስተማርኩኝ፣ ማታ ማታ ሲቪል ኢንጂነሪ ሁለት አመት ተኩል ያህል ተምሬያለሁኝ። ከዛ ውጭ ግን በአብዛኛው ጊዜ ያሳለፍኩት አዲስ አበባ ፒያሳ ኢንተርኔት በማየት ነው፣ ዩቲዩብ በማየት ነው። ጊዜን ማሳለፍ ስቲል ነው፣ እዛው ላይ ነኝ። እና ትምህርቱን እውቀቱን ያገኘው ከዩቲዩብ ነው ማለት ነው? ከኢንተርኔት? አዎ፣ ከዩቲዩብ ከኢንተርኔት ከጉግል ላይ ነው እውቀቱን ያገኘሁት። እነዚህ አቬሽን ኢቡኮች አሉ፣ ዩቲዩብ አለ፣ ቪዲዮዎች አሉ። ከዛ ትምህርቱ ነው የሰርኩት። ቅድም እንዳልኩ አንተ አፍሪካ ውስጥም ኢትዮጵያ ውስጥም ጨምሮ እንደዚህ ሙከራ የሚያደርጉ ሰዎች አሉ። ለምሳሌ ኢንተርኔት ላይ ይታያል። ጎዶሊያስ የሚል አንድም አውሮፕላን ሙከራ ያደር እርስ በርስ እንዴት ነው ትገናኛላችሁ? ሀሳብ ትለዋወጣላችሁ? አዎ ጎዶሊያስም ሌላም አንድ አለ፣ አዲስ አበባም እየሰራ ያለ ወደ አርባ ፐርሰንት የደረሰ እሱም አለና እንገናኛለን ነው ፍሳ ጋር እንገናኛለን። መጥቶ ነበር እኔ ጋር ሰንዳፋ መጥቶ ነበረ። ጥሩ ቀረቤት አለን። ልምድ ሼር እናደርጋለን። ወደፊት እቅዳችሁ ምንድን ነው? ያንተንም ጨምሮ ከሱ ጋም ከሌላም ሰው ጋር የምታወሩ ከሆነ አዎ አሁን እኔ ፐርሰናሊ ምንድንነው ቅደ ያዝኩት በሁለት ሰላሳ አንድ ወይም በእኛ በሁለት ሺ ሶስት ኢትዮጵያ ውስጥ የአይሮፕላን መገጣጠሚያ ፋብሪካ ኬ አምስት ምስ ሰባ ኤ የሚባል የአይሮፕላን መገጣጠሚያ ፋብሪካ ማቋቋም ነው ዋና ህልሜ። እና ማስ ፕሮዳክሽን አይሮፕላኖች በብዛት እያመረቱ መሸጥ ማለት ነው። አሁን ይሄ ቢዝነሱ በአፍሪካም የለም፣ ይህንን ማድረግ ፈልጋለሁ። ከዛ በፊት ግን ወደ ሆላንድ ሄጄ የመጀመሪያ ዲግሪ እንመራለን። ከዛ ወደ ናሳ ገባለሁ። ናሳ አምስት ስድስት ዓመት ካገለገልኩ በኋላ ወደ ሀገር ተመልሼ ያንን ማቋቋም ነው ዋና ዓላማ። ትልቅ ምኞት ነው። ኬ አምስት ሰባ ኤ ምን ማለት ነው? ለአድማጮቻችን ግልጽ አድርግልን። እናቴ የዛሬ ሀያ ዓመት ሞታለች። አባቴ በህይወት አለ። የእናቴ ስም ኪሮስ ወልደ ሚካኤልን እናቴ በጣም ወዳት ነበርና የዛሬ ሀያ ዓመት ስለሞተች የአይሮፕላኑ ስያሜ በእሷን ያደረኩት ኬ የእናቴ ስም ኢኒሻል ነው። ኤ ደግሞ ኤርክራፍት ማለት ነው። አምስት መቶ ሰባ ማለት ደግሞ አይሮፕላን ጀምሬ እስከመጨረሻ አምስት መቶ ሰባ ቀናት ነው የፈጁብኝ። ስለዚህ ኬ አምስት መቶ ሰባ ኤ ማለት የኪሮስ ልጅ አምስት መቶ ሰባ ቀናት አፍሬቶበት አይሮፕላን ሰራ ማለት ነው። ሙከራ ስንት ያደረግክ ብያለሁ። የመጀመሪያ ሙከራዬ ነው ብለኛል። አንዴ ያደርጋለ ሁለተኛው ሙከራ አሁን ምንድነው? አይሮፕላን ስለማብረሩ ጨርሻለሁኝ። እንዴት አስመስቼ እንደማሳርፈው ግን ሰርግ አርጋለሁ ስላልኩኝ ለሰርጉ የሚሆን ወጪ አሁን ቤት የለኝም፣ እቃሙም የለኝም። ከአንድ ፍራሹ እና ከአንድ ቴሌቪዥን በስተቀር የቤት እቃም የለኝም፣ ቤትም የለኝም እና ለዛ ሆን እያፈላለኩ ነው። በዚህ መሀል ደግሞ አባቴ ታሰረ በሆነ ምክንያት እና እሱንም ሶልቭ ማድረግ ስላለብኝ አይኒድ ሳምንት አይነት ስለዚህ ሁለት ሳምንት፣ ሶስት ሳምንት ይፈጅብኛል። ይሄንን የአባቴ የሚታሰረውን ማስፈታት ብር ሰጥቼ ማስፈታት፣ ከዛ በኋላ የሰርጉን ሁኔታ ስፖንሰሩ አፈላልግ፣ ያንን አንድ ላይ ማድረግ የምፈልገው ይፋይ በሆነ መልኩ በዚህ ቀን የሚል ነገር የለም፣ ግን ግምት አለ በምን ያህል ጊዜ እንደዚህ ያሉ በቅርቡ ቢያንስ ከሳምንት በኋላ የፕሬስ ሪሊዝ እሰጣለሁ ሚዲያ ላይ ጣይቱ ሆቴል ላይ በዚህ ሰዓት በዚህ ቦታ እንደዚህ ይሄ እናደረጋለሁ ብዬ ፕረስ ሪሊዝ ይሰጣለ ለሚዲያ ለሁሉ ሚዲያ ማለት ነው። ለሀገር ውስጥም ለዓለም አቀፍ ሚዲያም ጋዜጣዊ መግለጫ ይሰጣለሁኝ፣ ቦታውና ጊዜው። በሁለተኛው እቅድህ በሁለተኛው ሙከራ ምን የምታደርግ ይመስላል እንደ ሀሳብህ? እኔ አስር ሜትር ያህል አስነሳትና አይሮፕላኑ ካሰረፍክም በኋላ ሰርግ አደርጋለኝ። ከዛ አይሮፕላኗን ሲቪል አቬሽን ሙዚየም ውስጥ አስገባታለኝ። ለሃኒሙን ወደ ሞንባሳ ከፍቅረኛ ጋር ሄዳለኝ። ከዛ ወደ ሲሸልስ፣ ከዛ ወደ ሻንጋይ፣ ከዛ ወደ ቤጂንግ ሄድና በአይሮፕላን ደግሞ ወደ ሲያትል ሄዳለኝ። ዋናው አላማዬ ሲያትል ያለው የዊሊያም ቦይንግ አይሮፕላን መጎብኘት ነው። ለመጀመሪያ ጊዜ የሰራትን አሁን፣ ዊሊያም ቦይንግ ሞተዋል፣ ግን ለአሜሪካ ኩራት ነው። ስለዚህ እኔ ይሄንን ኢነርጂ ነው ወደ ኢትዮጵያ የሳብቃ ያለት በሀገሬ ውስጥ ፋብሪካ ቋቁሜ ማለት ፈልጋለሁ። ለትውልድ የሚጠቅም ማለት ነው። አድማጮች አውሮፕላን ሰርቶ በማብረር በአፍሪቃ ቀዳሚው ሰው ለመሆን የመጀመሪያ ሙከራውን ስላደረገ አንድ ኢትዮጵያዊ ያወሳነው የሳይንስና ኅብረተሰብ ጥንቅር በዚህ ይደመደማል። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።